በኦሮሚያ የተለያዩ አካባቢዎች ወደ ጫካ ከገባው ኃይል ጋር የሚደረግ ጦርነት አማራጭ በማጣት ሕግን ለማስከበር ተገደን የገባንበት ነው ሲሉ የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀኔራል ብርሃኑ ጁላ ገለጡ። ችግሩን ለመፍታት መንግስት ቁርጠኝነት እንዳለውም ጀኔራሉ ተናግረዋል። ሙክታር ጀማል ነው ከጀኔራል ብርሃኑ ጁላ ጋር ተከታዩን ቃለ ምልልስ ያቀረበው እነሆ። መንግስት ችግሩን በሰላም መንገድ ፋታ አለው በሚል ዝም ብሎ አራት ወር ሙሉ ግለሰባቸው አራት ወር ሙሉ እነሱ የሰለጠኑ የተደራጁ አካባቢውን ተቆጣጥረው ነበር። በኋላ ህግ ማስከበር ስራ ይሰራ ተብሎ ህግ ማስከበር ስራ ተሰርቷል። አሁን ወለጋ ነፃ ወጥቷል። ወደ ኖርማላይዜሽን ተመልሰዋል። ጉጂን ወለጋ አሁን ያለው ችግር ምንድን ነው? ግማሹ እጅ ሰጥተዋል፣ ግማሹ ተማርከዋል፣ ግማሹም ያው በጦርነት መካከል የሚያጋጥም ሞት አጋጥሞታል። የታጠቁ ኃይሎች እንቅስቃሴ በፊልሚያ ደረጃ የሚታይ እንቅስቃሴ የለም እና ያለው አሁን ምንድን ነው? የተራረፉ ሰዎች አንዳንድ ጊዜ ሸልቆ መንደር እየገቡ አደጋ የሚጥሉበት ሁኔታ አለ። መንገድ ላይ ወጥተው የሚመላለስ መኪና ላይ አደጋ የሚጥሉበት ሁኔታ አለ። ማንኛውም ሽፍታ የሚያደርገው አይነት እንቅስቃሴ ነው እና እነዚህ ሰዎችም ቢሆኑ እንደማያዋጣ አውቀው በሌላ መንገድ ትግላቸው እንዲቀጥሉ ለማድረግ ግፊት እየተደረገ ነው። አሁን ቢያቆሙና ተደራድረው በሰላም ቢገቡ በጣም የሚያዋጣ መንገድ ይመስለኛል። ጄኔራል፣ ወደ አመት ነው የሚሄደው ይሄ አለመግባባትና ግጭት በመሀል ደግሞ ባለፉት ሶስት ሁለት ወራት ጋብ ብሎ ነበር። አሁን ደግሞ አንድ ወር ገደማ እንደ አዲስ የተቀሰቀሱ ነገሮች ይታያሉ። ወለጋና ቦረና ጉጂ ላይም የሰዎች መሞት፣ የተለያዩ ተኩሶች እየተሰሙ ነው ያሉት። ምንድን ነው እንደ አዲስ ያገረሸው ነገር? እነሱ ናቸው አለን ለማለት ከጫካ ወጥተው ወደ መንገድ ከጫካ ወጥተው ወደ መንደር እየገቡ ሰራዊት በሌለበት የጸጥታ ኃይል በሌለበት የሚጥሉት አደጋ ነው። ምን እንጂ ምንም አዲስ ነገር የፈጠሩት አዲስ ኃይልም የለም ጠፍተዋል እንዳይባል የሚሰሩት ስራ ነው። አልፎ አልፎ እንደዛ ያደረጉ ነው። ሰው እየገደሉ ነው። መኪና አስቁሞ ሰው አስወርደው እየገደሉ ነው። አሁን እንደዚህ አይነት መሰል ግጭቶች እና መሰል የሰው መሞት መቁሰል፣ የቤቶች መቃጠል በተለያየ ጊዜ የአሜሪካ ድምፅ ይሰማል ጉዳዩን ለማጣራት ሲሄድ እዛ በአካባቢው ያሉ የመንግስት አካላት የሚሉት የታጠቁ ጫካ ያሉ አካላቶች ናቸው ይሄንን የሚያደርጉት ይላሉ። የተወሰኑ የእነሱን ሰዎች ደግሞ አግኝተን ስንጠይቅ መንግስት ነው፣ በተለይ መከላከያ ሰራዊቱ ነው ይሄንን የሚያደርገው ይላሉ። እውነታውን ማህበረሰቡ እንዴት ይረዳ? ህዝቡ ወዳለበት ውረዱና ማን ነው እንደዛም እያረጋቸው ያለው ብላችሁ ጠይቅ። ማን ነው እንደዚህ እያጠቃችው ያለ? ማን ነው ኑሯችሁን እያጎሳቆለ ያለ ማን ነው? የሚቀጣችሁ ያለ ማን ነው? የሚያቃጥላችሁ ያለ ማን ነው? መኪና መንገድ አላሳልፍ ያለ ማን ነው? እንጀራ ካላመጣሽ በሚል ሴቶችን የሚቀጣ ያለ ብላችሁ ጠይቁ። ነገራቸኋል። ከዛ ታማኝነት ያለው ነገር ይገኛል እንጂ አሁን የተለይ እንደዚህ ያለ የተለይ እንደዚህ ያለ የሚለው ፕሮፓጋንዳ ነው። ዝም ብሎ ወሬ ነው። አንድ ነገር ግን ማረጋግጥል የመከላከያ ሰራዊት ህዝቡን ነው የሚታደገው እንጂ ህዝቡን አይነካም፣ ከህዝብ እንጀራ አይበላም። በሁለቱ መካከል ያለው አለመግባባት ጫናው በማህበረሰቡ ላይ እንዳለ ነው የሚታየውም ህዝቡም የሚያነ- በከተማ አካባቢ፣ በመንደር አካባቢ በሚደረጉ ግጭቶች የንጹሀን ሰዎች ህልፈትም አልፎ አልፎ ይሰማል። ይህንን በተመለከተ በቅርብ ከትላንት ወዲያ ሆረ ፊንፊኔ ላይ የተደረገ ሬቻን እና ቢሾፍቱ ላይ የተደረገ ሬቻን ሰዎች ድምጻቸውንም የሚያሰማሉ። በወለጋ በቦረና በጉጂ የሚፈሰው ደም መቆም አለበት እነዚህ ችግሮች መፈታት አሉበት የሚሉ የተቃውሞ ድምጽ የሚመስሉ ነገሮችም ይታያሉ። ይህም በተመለከተ ምን ሀሳብ አሉት? እሬቻ ትልቅ በዓል ስለነበረ በጣም ከፍተኛ ህዝብ ይመጣል ተብሎ ስለታሰበ በዚህ ውስጥ እኔ የሸኔ ደጋፊዎች ያገኘኋቸው ያየኋቸው ያወኳቸው ፍንፍኔ ላይ አንድ ሰላሳ አርባ የሚሆኑ ሰዎች የኦለፍ ቀድሞ የኦለፍ ባንዲራ ይዘው ወለጋ ችግር አለ ያሉ መፈክር ሲያሰሙ አይቻለሁ። ቢሾፍቱም በተመሳሳይ እንደዛ ሲያደርጉም ተዋቸው ይበሉ ብለን ነው የተው ናቸው። ምንም ትርጉም የሌለው ነገር ነው። ሲናገሩ የነበረ ወለጋን አፈራርሰው ሲያበቁ ወለጋን ሌላ አካል እንዳፈራርሰ አድርገው ሲናገሩ ትክክል አይደለም። ጉጂ ማህበረሰብ ሂዱና ጠይቁ፣ ጉጂ ምን እንዳደረጉት። የነጻነት ታጋይ እንደዛ ያደርግ? እርስዎ እንደ መፍትሄ የሚሉት ለማህበረሰቡም እንደ መልእክት የሚያስቀምጡት ነገር ምንድን ነው? እኔ መፍትሄ የምለው እነዚህ ታጥቀው ጉጂና በወለጋ የሚንቀሳቀሱ ያሉት ሰዎች በሰላም ወደ መሀል ሀገር መምጣት አለባት። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት፣ እነሱም እንዲፈጠርላቸው ማድረግ አለባቸው። ምንም አያስፈልግም። አሁን ጦርነት፣ ውጊያ አያስፈልግም። የሚወጉትንም የሚወጋም አካል ማወቅ አለባቸው። ለምን ዓላማ እንደሚወጉም ማወቅ አለባቸው። እነሱ እራሳቸው አማራጭ በዚህ መንገድ ነው የእኛ ችግር የሚፈታው የሚል ነገር ቢያቀርቡ ውጊያውን ቢያቆሙ ጥሩ ነው የሚመስለኝ። ካልሆነ ግን ምንም አማራጭ ከሌለ ግን፣ በውጊያ እንቀጥላለን የሚል አካል ካለ ግን፣ የሰራዊት አመራር እንደመሆነ መጠን የህግ የማስከበር ግዴታ ስላለብኝ መስራቴ አይቀርም። ወለጋ አካባቢ ጫካ ያለውን ጦር ይመራል ተብሎ የሚነገረው ጃልመሮ የሚባል ወይ ደግሞ በስሙ ኩምሳ ድሪባ የሚጠራው ሰው መደራደር እንደሚፈልጉ በተለይ ገለልተኛ የሆነ ሶስተኛ አካል የሚኖር ከሆነ ስርዓት ባለው መደራደር እና መነጋገር ችግሩን መፍታት እንደሚፈልጉ ከዚህ ቀደም ገልጸው ነበር። የመከላከያ ሰራዊትም ይሁን በመንግስት በኩል ተደራድሮ ነገሩን በሰላም መጨረስ ምን ያህል ቁርጠኝነትና ዝግጁነት አለ ጀነራል? በጣም ቁርጠኝነት አለ። ግማሽ መንገድ ሄደን እንቀበለዋቸዋለን። እንደዛ ካደረጉ እንደዛ ካደረጉ የጀግና ስራ ሰሩ ማለት ነው። ግን ከዚህ በፊት መንግስት አባገዳዎችን የሀገር ሽማግሌዎችን ታዋቂ ሰዎችን ልኮ ነበረ። ወደዛ መሮንም አግኝተውታል። ያኔም ጥሩ ነው የተናገረው። ግን ንግግርና ተግባር ለየብቻ ነው። ግማሽ መንገድ ይምጣ። መንግስት ሊያደርገው የሚገባውን ነገር ያቅርብ። ከዛ የሚፈታ ይመስለኛል። ሶስተኛ ወገን ከፈረንጅ ሀገር እናመጣለን የሚለው ግን ምንም ዋጋ የለው። በዛ መንገድ ስምምነት የሚመጣ ይመስለኛል። ከፈረንጅ ሶስተኛ ወገን የተሻሉ ማስታረቅ የሚችሉ ልምድ ያላቸው ኦሮሞዎች አሉ፣ ሌሎች ብሔር ብሔረሰቦችም አሉ። ፖለቲካ ፓርቲዎችም እኮ ሶስተኛ ወገን ሊሆኑ ይችላሉ ጀነራል ብርሃኑ አሁን በአነሳነው በጠቅላላ ሁኔታ ላይ መታለፍ የለበትም ማህበረሰቡም ይህንን ማወቅ አለበት የሚሉ ለህዝቡም የሚያስተላልፉት መልእክት ካለ የመጨረሻ ድል ስጦት። እኔ ምንድን ነው በተለይ የኦሮሞ ህዝብ በዚህ ጉዳይ ላይ ቁጭ ብለው ይነጋገር የሚል ሀሳብ አለ። ጀነራል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ምክትል ኢታ ማጆር ሹም ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆኖ በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ።